ከማህበረሰብ ለማህበረሰብ ወይዘሮ ጤንነት ታዬ በቪክቶሪያ የቋንቋዎች ትምህርት ቤት የፉትስክሬ ቅርንጫፍ የአማርኛ ቋንቋ መምህርት፣ እንዲሁም ወይዘሮ ዝናሽ ሉሉ በቪክቶሪያ የቋንቋዎች ትምህርት ቤት በካሮላይን ስፕሪንግ ክሬክሳይድ ኮሌጅ የአማርኛ መምህርት። በቅድሚያ ስለ ቋንቋው ትምህርት ቤቱ ለመነጋገር በቀረጽ ነው ርዕሰ ጉዳይ ላይ ፈቃደኛ ሆናችሁ ስለቀረባችሁ ሁለታችሁንም በኤስቢኤስ የአማርኛ ቋንቋ ዝግጅት ክፍል እናመሰግናለን። እኛም ጥሪ ስላደረጋችሁልን እናመሰግናለን። እኔም አመሰግናለሁ። ወይዘሮ ጤንነት በዚህ በቪክቶሪያ የቋንቋዎች ትምህርት ቤት በተለይ ደግሞ በፉትስክሬ ቅርንጫፍ በርካታ አመታትን ሲያስተምሩ እንደቆዩ ይታወሳል። እንዲሁም ደግሞ ወይዘሮ ዝናሽ በቅርቡ የተከፈተው አሁን ሁለተኛ አመቱን በጨረሰው በዚህ ካርላይን ስፕሪንግ በሚገኘው በክሬክሳይድ እዛ ሲያስተምሩ ነው የቆየውና ከመነሻው እንነሳና ለመሆኑ ልጆች የአማርኛ ቋንቋ ትምህርትን በውጭ ሀገር ሆነው መማሩ ለምን ይጠቅማቸዋል? ከወይዘሮ ጤንነት ብንጀምር በራስ ቋንቋ መማር ማለት ሁለተኛውን ቋንቋ ሲማሩ ሞር ቀለል ይልላቸ ሁለተኛም የማስተዋል የማስታወስ ችሎታቸውን ሁሉ ጥሩ ይሆናል። ይሄ እንግዲህ በጥናት የተካሄደ ነው። ከዚህ ከኛ በፊት የነበሩትም ኅብረተሰቦች ልጆቻቸውን በሚያሰሩም ጊዜ የሚያደርጉት ለልጆቻቸው የሚገኘውን ጥቅም በዛ መልክ፣ በጥናት መልክ ባስቀመጡት ነው። እንግዲህ በእኛ ደግሞ ስናየው ልጆች ቋንቋ መማር ማለት ባህላቸውን እንዲያውቁ፣ ማንነታቸውን እንዲያውቁ ከዚህ በተረፈ ደግሞ እርስ በራሳቸው ሊግባቡ የሚችሉበት ለምሳሌ፣ አሁን አመት በዓል ነበር፣ የጥምቀት በዓል ተከብረዋል። ከዚህ ቀደምም የመስቀል በዓል እንደዚህ በዚህ በሚከበርበት ጊዜ እንኳን አደረሳችሁ ለማለት በአማርኛ ሞር ስሜት ይሰጣል፣ እና ልጆቹም ደግሞ ያንን የተለየ አይነት አድርገው ምክንያቱም ባህላዊ ለበስ ስለሆነ ሃይማኖታዊ ለበስ ስለሆነ ያ ቋንቋ ለነሱ ይረዳቸዋል፣ ሞር እንዲገባቸው ማለት ነው። ወደ ሀገር ቤት እንኳን ቢሄዱ አስተርጓሚ አያስፈልጋቸውም፣ መንገድ ላይ የመንገድ ስም ለማንበብ ሰው አያስፈልጋቸውም። ሌላው ነገር ደግሞ ስለ ኢትዮጵያ የተጻፈ ነገር ደም ሆነ በአንዳንድ ነገሮች ላይ ሲያዩ በአማርኛ ቋንቋቸው መቻል ስለማንነታቸው ሞር ማወቅ ይችላሉ ማለት ነው እና ለራሳቸው መናገር በሙሉ መናገር ይችላሉ እና ይሄ ቋንቋ መማር በራስ መተማመንንም ከህብረተሰቡ ጋር የሚያገናኘውንም ግንኙነት ከወላጆቻቸውም ጋር ያለው ግንኙነት ይህን ሁሉ ቋንቋ ዋና ቁልፍ ነው። እንደገና ትውልዱ ይሄ ቋንቋ ህይወት ይኖረዋል። ብዙ እየተማሩ ሲሄዱ በቀጣይነት የቀጣውን ትውልድ እየተማሩ ሲሄድ ማለት ታሪኩም ባህሉ፣ ቋንቋውም አብሮ ይቀጥላል ማለት ነው። እንግዲህ እንደሚታወቀው ቋንቋ በራሱ ራሱን ችሎ ይቆማል። እንዲሁም ደግሞ ቋንቋ የመግባቢያ መሳሪያ ነው። የሰው ልጅንም ከሌሎች የማህበራዊ እንስሳዎች ሁሉ የሚለየው ቋንቋ ስላለውና ራሱን መግለጽ ስለሚችል በቋንቋውም ብዙ ነገሮች መስራት ስለሚችል ነውና የቋንቋ ፋይዳው በርካታ መሆኑን ወይዘሮ ጤንነት ጠቃቅሰውታል። ወደ ወይዘሮ ዝናሽ መለስ ስንበልና እርሶም እንግዲህ ላለፉት ሁለት ዓመታት በዚህ በካርላይም ስፕሪንግ በሚገኘው ሳይድ ኮሌጅ የአማርኛ ትምህርትን ሲያስተምሩ ነው የቆዩት። ከእርስዎ እይታ አንጻር ልጆቹስ በምን መንገድ እየተጠቀሙበት ነው ብለው ይገምታሉ? አመሰግናለሁ። አንድ ህጻን ከአንድ በላይ ቋንቋ መናገር ሲችል በሳይንስ የተረጋገጠ ነው። ሞር ፎከስ ማድረግ ኮንሰንትሬት ማድረግ ይችላል። ችግርን የመፍታት አቅሙ ይሰፋል። ነገሮችን የመረዳት አቅሙ ይጎለብታል። ብዙ ነገሮችን በአንድ ሰዓት በአንድ ጊዜ የማከናወን አቅሙ ይዳብራል። እነዚህ ሁሉ ፋይዳዎች ያሉት ቴሪያ ስኩል ኦፍ ላንጉጅ በነገራችን ላይ የሚሰጠው ላንጉጆች ከሀምሳ በላይ ላንጉጆች ይሰጣል። ከነዚህም ውስጥ ወደ አስራ አንድ አካባቢዎች ለቪሲኢ ድረስ እየደረሱ ናቸው። በሜንስትሪም ውስጥ ተካተው እየተሰጡ ያሉ ቋንቋዎች ናቸው። አማርኛ ደግሞ ለምን ይሰጣል የሚለውን በምናስብበት ጊዜ ሜልበርን እንደ መልቲካልቸር ሀገርነቷ፣ ኢትዮጵያውያንም እዚህ ሀገር ስላሉ በብዛት ባላቸው ቁጥር መጠን ቋንቋው ሙሉ ስለሆነ ሙሉ ሀሳብን ለማስተላለፍ በጽሑፍም በቃልም፣ በሁሉም መስክ ቋንቋው ሙሉ ስለሆነ እና ራሱ መግለጽ ማስተላለፍ የሚቻልበት ስለሆነ ይሄው ተቀርጾ ደግሞ በዚሁ እንዲቀርብ ተሰጥ በተደረገው ጥረት መሰረት እየተሰጠ ያለ ቋንቋ ነው እና አንድ ልጅ ብዙ ቋንቋዎች ባወቀ መጠን የክሪኤቲቪቲው ፎከስ የማድረጉ አቅሙ ይዳብራል፣ የክሪኤቲቪቲው ይነሳሳል የሚሉትን ሳይንሳዊ ጥቅሞችን ለማግኘት ሲባል ልጆቹ ወደ አማርኛ ትምህርት ቤት መጥተው እየተማሩ ያሉ ከነዚህም እንደምናየው እነዚህ ፋይዳዎች በእርግጥ ልጆቹ ላይ ይታያሉ ወይ የሚባለው ነገር እኔ ተጨማሪ መምህርት ጤንነት ተጨማሪ ልጨምር የምችለው በጣም በጥሩ ቋንቋ ገልጸዋለች። ነገር ግን እኔ ደግሞ ያየሁት ልጆቹ በኛ በመማራቸው ልጆቹ እርስ በርስ ያላቸው ግንኙነት ጨምሮ አይቻለሁ። የመጠየቅ ድፍረት አላቸው። ልክ እንደ ፋሚሊ የመሰማት አላቸው። ባህላቸውን በድራማም፣ በጨዋታ ክፍል ውስጥ በጌም መልክ እያደረግን ባህላቸውን እንዲያውቁ አድርገናል። ስለዚህ ይሄ ብዙ ፋይዳ አሉ ራሳቸውን ከማወቅ እራሳቸው የት እንደሚገኙ አገራቸው የት እንደሆነ የኦሪጂን ካንትሪያቸውን ባህል ባህል ሲባል ደግሞ አለባበስም፣ አመጋገብም፣ ስነ ስርዓትም ሁሉ ያካተተ ትምህርት እየተሰጣቸው እና እነኝህንም ነገሮች እያንጸባረቁ በየበዓላት አለባበሳቸውን አስተካክለው ምግብም አዘጋጅተን ብዙ ነገሮች ባህላችንን ለማሳየት እንዴት ኢቨን እንዴት እንደሚከበር ለቱ ቀን እንዴት እንደሚከበር እያሳዩት ለውጥ ይታያል ልጆቹ ላይ ና ብዙ ነው ያለው ፋይዳ። እንግዲህ ቀደም ሲል ከሁለታችሁም እንደተገለጸው ልጆቹ ትምህርት ቤት በሚመጡ ሰዓት ከቋንቋው ባሻገር ባህላቸውንም አመጋገባቸውንም የተለያዩ የሃይማኖት በዓላት አከባበርንም በተመለከተ እያስተማራችኋቸው እንዳላችሁ ነው የገለጻችሁት። እንደሚታወቀው በኢትዮጵያ በርካታ ቋንቋዎች ይነገራሉ። በጥቅሉ ከሰማኒያ በላይ ቋንቋዎች ይነገራሉ ነው የሚባለው። ከዚህ መካከል በተለይ የአማርኛ ቋንቋ እጅግ ከዳበሩ ቋንቋዎች አንዱ ነው በፊደል በስነ ጽሁፍ በተናጋሪዎች ቁጥር ብዛት እንዲሁም ደግሞ የአገሪቱም ብሔራዊ ቋንቋ በመሆን ደረጃ የሚታወቅ ቋንቋ ነው። በጥልቅም የተጠና ቋንቋ ስለሆነ ይህንን ቋንቋ ማወቁ ለልጆቹ ያለው ጠቀሜታ ወይም ፋይዳ በቀላሉ የሚቆጠር አይደለም። ወደ ወይዘሮ ጤንነት መለስ ስንበል ና ቀደም ሲል የጠቀሱት ነገር አለ እርሶ ለረጅም ዓመት በተለይ ደግሞ ፉትስክሬ ባለው ኮሌጅ አስተምረዋል። የዚህ የቪክቶሪያ ስኩል ኦፍ ላንጉጅ ወይም ደግሞ በቪክቶሪያ የቋንቋ ትምህርት ቤት ከሚያስተምራቸው ትምህርቶች ውስጥ ግልጽ የአማርኛው ረጅም ጊዜ ሆኖ ቢቆይም እንደ ሌሎቹ ቋንቋዎች አሁን ለቪሲኤ ደረጃ ወይም ደግሞ ማትሪክ ለምንለው እንደቀረቡት ቋንቋዎች እስካሁን ድረስ መቅረብ አልቻልም። ሌሎች ግን ብዙ ቋንቋዎች በቪሲኤ ደረጃ ይሰጣሉ። ተማሪዎች ያንን በመውሰድ የማትሪክ ውጤታቸው ላይ ተጨማሪ ውጤትን እንዲያገኙ እየተደረገ ያለበት ሁኔታ ነው ያለውና የአማርኛ ቋንቋ እንዲህ የዳበረ ቋንቋ ሆኖ ዛሬም ድረስ ዚህ ሀገር ያሉ ልጆች በቪሲኤ ደረጃ ሊወስዱት አለመቻሉ ምንድን ነው ችግሩ? በዘላቂነት የሚማሩ ተማሪዎች አይታዩም። እና ለምንድን ነው? ወይዘሮ ጤንነት ይህንን ቢመልሱ። አዎ ጥሩ ጥያቄ ነው። ከዚህ በፊትም ያነሳነው ጉዳይ ነው። በተደጋጋሚም ተመሳሳይ መልእክቶችን አስተላልፍ ያለው። ከዚህ በፊት በተደጋጋሚ ጥሪ ተደርጓል። ምክንያቱም ቢሲ አዎ አማርኛ ትምህርት ቤት ከተጀመረ ዓመታትን አስቆጥረዋል። ግን አልተንቀሳቀሰም፣ ለውጥ አላመጣም። ለምን ሰዎች ከዚህ በፊት ጥሪ ስናደርግ ሰዎች ስላልመጡ ያ አንድ ትልቅ ችግር ነው። ካሪኩለም የግድ ያስፈልጋል። ካሪኩለም ለመስራት ደግሞ እውቀት ያለው ሰው ልምድ ያለው ሰው ያስፈልጋል። በትምህርት በስነ ጥበብ ላቅ ያለ ከበድ ያለ ልምድ ያለው ሰው ያስፈልጋል እና እንደዚህ አይነት ልምድ ያላቸው ሰዎች ቀርበው ከትምህርት ቤቱ ጋር ከቪክቶሪያ ስኩል ሶፍ ላንግዌጅ ጋር ቀርበው ቢያቀርቡ ብዙ ለውጥ ሊመጣ ይችላል። ግን ያ ነገር ገና ለገና ስላልተሳካ ለምን አቆማለሁ በሚል ነው እንጂ የቀጠልኩት አሁን ለምሳሌ ልጆችን አስተምራቸዋሉ። ሳስተምራቸው ልጆች እስከ ተወሰነ ጊዜ ደረጃ ይደርሱና ከዛ በላይ ይተዉታል። ምክንያቱም ቀጣይነት ስለሌለው አንድ ክፍል ያለው ቀጣይነት የለውም። ግን ለምን ያችን ልጆቹም ቢሆን ፊደል እየለዩ ከሄዱም ይበቃችኋል። ለምን ተስፋ ቆርጬ ላለመተው፣ ልጆቹ ፊደል እየለዩ ይወጣሉ፣ ማንበብ ይችላሉ፣ መናገር ይችላሉ። በቃ ያንን እንደ ጎል አድርጌ ነው የተቀመጥኩት። ለምን በዛ በጎል መወሰን ፈልጌ ሳይሆን ያ ካሪኩለም ሊያወጣ የሚችል አቅም ስለሌለም። ግን ያቅሙ በህብረተሰቡ ዘንድ አለ። ግን ያንን አቅም ለማሰባሰብ ደግሞ ሌላ ኃይል ይፈልጋል። ያን ኃይል ለማግኘት ደግሞ እርሶ መተባበር አለበት። እምቢ የሚል የለም። ይህንን ነገር ሀሳብ ቀርቦለት እምቢ ያለውም የተቃወመ የለም። ግን ችግሩ የጊዜና የሰዓት አለመሳካት ሆኖ ሰዎች በሰዓቱ ተገናኝተው ያንን ነገር ሊያዘጋጁ አልቻሉ እና ግን እኔ ያን ነገር አሁንም እደግመዋለሁ። ገና ለገና ያን ነገር አልሰራም ብዬ እችን ፊደል ማስተማሬን አልተውም። ለምን አሁን ተምረው እነዛን ፊደል ለይተው እንኳን የሄዱ ልጆች አሁን አንዳንድ ጊዜ ሳገኛቸው ይኸው አማርኛ እኮ ነው የጻፍኩልሽ ቴክስት ያደርጉልኛል። ትምህርቱን እንዳረሱ ስለሚያደርጉ ያ ነው ትምህርት ቤቱን ማስተማር እንድቀጥል ያደረገኝ። ልክ ነው። እንግዲህ እንደሚታወቀው የዚህ የቪክቶሪያ ስኩል ኦፍ ላንጉጅ ወይም ደግሞ የቪክቶሪያ የቋንቋዎች ትምህርት ቤት ትምህርት ቤቱን በመክፈት በጀትን በመፍቀድ አስተማሪ በመቅጠር ክፍሎችን በማዘጋጀት የሚረዳ ቢሆንም በቀጥታ ለአማርኛ ቋንቋ የሚሆነውን ካሪኩለም የትምህርት መማሪያ አይሰጥም። ያንንና በአብዛኛው ያ እንዲደረግ የሚፈለገው ከአስተማሪዎቹ፣ ከማህበረሰቡ እንዲመጣ ነው የሚደረገውና ወይዘሮ ዝናሽ በቅርቡ ነው እንግዲህ ይህንን ትምህርት ቤት የተቀላቀሉት። ሌላም ደግሞ መምህር አለ ከእርሶ ጋር አብሮ ይሰራና በዚህ ጉዳይ ላይ አጠንክሮ በካሪኩለም ላይ በተለይ ለመስራት ምን አይነት ጥረት ለማድረግ አስባችኋል? አሁን ከአንድም ወደ ሶስት አስተማሪዎች አሉ እዚህ ቪክቶሪያ ውስጥ እስካሁን ያለውን ችግር ለመፍታት እ አመሰግናለሁ ማርቲ። ይህንን በተመለከተ ካሪኩለምና ቴክስት ቡክ በሌለበት ያለ ማቴሪያል ማስተማር እጅግ ይፈትናል። ይህንን ምን እያደረግን ነው? የኢትዮጵያውን የተማሪዎች መማሪያ መጽሐፍት ቲቸር ጋይዶችንም ሰብስበን ከነሱ ወደ አዳፕት በማድረግ ፍጹም እንዳለ መጠቀም አይቻልም። ለፈርስት ላንጉጅ እና ለሰከንድ ላንጅ የሚዘጋጁ ማቴሪያሎች አንድ አይደሉም። ስለዚህ ያንን አዳፕት እያደረግ ለሌሎች ፕሮግራሞች የተዘጋጁ መጽሐፍትን አዳፕት እያደረግን ነው እያስተማርን ያለ ነው በአሁኑ ሰዓት፣ እና ካሪኩለሙንም ዲዛይን ለማድረግ የግል ጥረት እያደረግን ነው። ከዚህ በፊትም አንዳንድ ፕሮግራሞች አጀስት አድርገን አንፎርቹኔት ሳክሰስፉል አልሆንም። ነገር ግን ይሄ ይቀጥላል። ተባብረን እስከ ዛሬ የምናስተምርባቸውን ዶክመንቶች ሁሉ ሰባስበን እንደገና ደግሞ እንደ አካባቢው ደግሞ አዳፕት አድርገን የተሻለ ካሪኩለም ዲዛይን ለማድረግ አሰባለን። እኛ ደግሞ የሆነ ነገር ብንጽፍ ከኛ ደግሞ የተሻለ በኢጁኬሽን ደግሞ በዚህ ሀገር ውስጥ ያሉ ኢዱኬሽን ላይ የሚሰሩ ጥሩ ብቃቱ ያላቸው ሰዎች አሉ። እነሱም ደግሞ ገምግመው አሻሽለው የተሻለ እንድናቀርብ እንደምንችል አስባለሁ። እስካሁን ግን ራሳችን የምናስተምረውን ማቴሪያል ራሳችን እያዘጋጀን ነው የምናስተምረው እና ይሄንን ደግሞ በተሻለ መሰራት አለበት፣ ያው የግል ጥረት ከማድረግ ውጭ እስካሁን የምናስተምርበት ኮሌጅም የተሰጠን ማንዴት የለም። ትምህርቱ መሰጠት አለበት በሚለው ስፕሪት ብቻ እኛ ከተለያዩ ከአሜሪካም ከጀርመኑም እንዲሁም ከኢትዮጵያም የመጡ ማቴሪያል ማቴሪያሎችን አዳፕት እያደረግን ለየዕለቱ እያስተማርን ያለ ነው። እሱም ጥሩ ውጤት እያየንበት ነው። ልጆች አትሊስት ራሳቸው ማንበብና መጽሐፍ እንደገና አትሊስት ዝንባሌያቸውን የመማር ዝንባሌያቸው ግን አድጎ አይተናል። ስለዚህ ከሰራንበት ብዙ ሊሰራበት የሚችል ኤሪያ እንደሆነ አሳይተውናል። ምናልባትም አሁን ያለንበት ጊዜ ካለፉት ሶስት አራት አመቶች ጋር ሲነጻጸር የተሻለ ነው ለማለት ይቻላል። ቀደም ሲልም እንደገለጥ ነው አንድ ትምህርት ቤት ብቻ አንድ ክፍል የነበረው የአማርኛ ቋንቋ ትምህርት ቤት አሁን ወደ ሶስት አድጓል። ቦታውም ከአንድ ቦታ ወደ ሁለት ቦታ ከፍ ብሏል። ምናልባት ወደፊትም የሚያድግበት ሁኔታ ሊኖር ይችላል የሚል ግምት አለ ና ከቀደመው ይበልጥ አሁን መረዳዳቱ ያለ ይመስለኛል ና ትምህርቱንም በሁለቱም ቦታ ላይ የሚሰጠው ትምህርት አንድ አይነት እንዲሆን በጋራ አንድ ላይ ሆናችሁ ትሰሩበታላችሁ የሚል ተስፋ አለን። ከዚሁ ጎን ለጎን ልጆቻችንን የተለያዩ ዝግጅቶች ላይ ተጨማሪ ትምህርቶች ላይ እንወስዳለን ወይ ኳስ ሊሆን ይችላል ሙዚቃ ሙዚቃ ሊሆን ይችላል፣ ዳንስ ሊሆን ይችላል። የተለያዩ ተጨማሪ ነገሮችን ስናደርግ በሙሉ ቁርጠኝነት ነው የምናደርገው። ይሁንና እዚህ የአማርኛ ቋንቋ ትምህርት ቤት ላይ እንደዛ አይነት ቁርጠኝነቶች እንደማይታዩ በወላጆችን በኩል ይነገራል። ና ይህንም በተመለከተ ለወላጆች ያላችሁ መልእክት ምን ይመስላል? ከወላጆች ምን ይጠበቃል ብላችሁ ትገምታላችሁ? ወይዘሮ ጤንነት፣ አሁን ያው አንድ ክፍል አልፎ ወደ ራሱ ልጆች እንኳን ያሉት እንትን ቢሉ ሶስት ክፍል አይበቃም። እስከ አስር ክፍል ድረስ እንኳን የሚበቃን አይመስለኝም እና ያ የዛ እድገት ማሳየት ለውጥ ማሳየት ለአስተማሪዎቹም ተስፋ ነው። አንደኛ ብዙ ኮምፕሌን አለ አንድ ክፍል ውስጥ ትልቅም ትንሽም አብረው ስለሚሆኑ ብለው የሚሉት ነገር አለ። ፕላስ ለተለያየ ነገር ደግሞ ቅድሚያ መስጠት ሆምወርክ ግሩፕ ወይም ለስፖርት ለተለያየ ቸው ቅድሚያን በመስጠት ስራ ላይ ስላንደን እንደዚህ ማምጣት አንችልም። አሁን ለምሳሌ የዴኬር ዴኬር ማለት ነው። አሁን እነሱ ከሰኞ እስከ ዓርብ ልጆቻቸውን የሚያመላልሱላቸው መንግስት እየከፈላል እሱን ሁሉ ከዚህ ጋራ አብረን አገናኝተን ወላጆች እንደልባቸው እንደገና ሰኞ እስከ ዓርብ ሊጠቀሙ በሚችሉበት ፕሮግራም እዚህም በቅዳሜ በማድረግ ወላጆችን ለመርዳት አሁን ከዚህ ትምህርት እንዳለችው የተጠናከረ በስኖ ስርዓት የተሰራ የትምህርት ማስተማሪያ ካዘጋጀን ወላጆች ምንም ቅሬታ ወይም ምንም አይነት ምክንያት ሊሰጡን አይችሉም እና እኛ ለእንደዛ አይነት ነገር እኛም ተዘጋጅተን መጠበቅ አለብን። ትልቆቹና ትንሾቹ አንድ ክፍል እየሆኑ ልጆቹ አይገባቸው ይላል። እኔ ግን ከዛ ከጉዳቱ ይልቅ ጥቅሙ ያመዝናል። ለምን በተለይ ያነበቡት ልጆችና ያላነበቡት ልጆች አንድ ክፍል ሲሆኑ የማያነቡት ልጆች እንደሚያነቡት ልጆች ለመሆን የሚያደርጉት ጥረት ቀላል አይደለም። እንደዛ አይነቱን ነገር ሁሉ ለወላጅ ክሊድ አድርገን በማሳየት ችግር መፍታት እንችላለን። ወላጆች ደግሞ እኛ ተዘጋጅተን መጠበቃችንን ማሳወቅ አለብን። እንግዲህ ይሄ ነው የኔ በወላጆች በኩል ትምህርት ቤቱን በማጠናከር ደረጃ ልጆቻቸውን ይዘው በማምጣት ምን አስተዋጽኦ ማድረግ ይችላሉ? ከዚሁ ጎን ለጎን ደግሞ በተለይ ደግሞ ልጆቻቸውን በትክክል የሚያመጡ በርካታ እናቶች አሉ። የነሱንም ልፋት ከግምት ውስጥ በማግባት የእነሱንስ አራያነት በመመልከት ደረጃ የወላጆች ውይይት የኔ ልጅ ጊዜ ትምህርት ቤት ሄደዋል እና የዛኛው ልጅ ትምህርት ቤቱ ጋር ቢሄድ የተሻለ ውጤት ያገኛል የሚለውን መረጃ በመለዋወጥስ ደረጃ ወላጆች የሚወጡት አስተዋጽኦ ምንድን ነው ብለው ይገምታሉ? በቅድሚያ በእኛ በካርወንስ ስፕሪንግ ፕሪክሳይድ ኮሌጅ በሚሰጠው የትምህርት ቤት ከሀያ አንድ እስከ ሀያ አራት እስከ ሀያ ልጆች በአንድ ክፍል ውስጥ ይኖራሉ። ቢያንስ ቢያንስ አስራ ዘጠኝ ልጆች አቴንድ ያደርጋሉ፣ በጣም ሬጉላርሊ አቴንድ ያደርጋሉ። ወላጆችም በጣም ጊዜያቸውን ሰውተው ተሯሩጠው ካልቻሉ በጓደኞቻቸው አምጥተው ጥለው ከዛ ሲወጡም ደግሞ እርስ በርስ እየተደጋገፉ ሁሉ ልጆቻቸውን እየወሰዱ ነው ያሉት። የወላጆችንም ጥረት እዚህ ላይ በጣም እናመሰግናለን። ጥረታቸው አሁንም ይቀጥል ነው የምንለው። ይሄ ይቀጥል በምንልበት ጊዜ ለእኛ ስራ እንዲሆን አይደለም። ልጆች የራሳቸውን ወላጆቻቸውን ኦሪጅናቸውን ላንግጅ ማወቅ ለተማሪዎቹ ለህይወታቸው ለሚማሩት በእንግሊዝኛ ለሚማሩት ትምህርት አስተዋጽኦ አለው። ቤተር ኮንሰንትሬሽን ይኖራቸዋል። ችግር የመፍታት አቅማቸውን ይፈታል። ዓለምን የመረዳት አቅማቸውን ያሰፋል። ብዙ ነው ፋይዳው። ስለዚህ ይሄንን ለመጠቀም ወደ ቋንቋ ትምህርት ቤት ልጁን መላክ አለበት። ቋንቋ ትምህርት ቤት እኮ ጎበዝ የሆኑት እንደ ቻይና፣ እንደ ጣሊያን፣ እንደ ፈረንሳይ እንደ ጀርመን ዜጎች እኮ ልጆቻቸው ቋንቋቸው አድጎ ህብረታቸው ጠንክሮ የራሳቸው ካሪኩለም የራሳቸው ዝግጅታቸው ጠንክሮ እኮ እስከዚህ ሲ በቀርበዋል ይሄ እዚ ቪክቶሪያ ስኩል ኦፍ ላንጉጅ ለሰማንያ አምስት ዓመት ትምህርት እየሰጠ ያለው ትምህርት ቤት ነው። በዚህ ውስጥ ከሀምሳ ላንጉጅ በላይ ይሰጣል። ከነዚህ ውስጥ ደግሞ አስራ አንዱ በቪሲኢ ድረስ ቀርበዋል። ስለዚህ እኛስ ቋንቋችን ሙሉ ነው ካለ በኢትዮጵያነታችን የምናምን ከሆነ ለምንድ ነው ወደ ቋንቋ ትምህርት ቤት መጥተው ልጆቹ ቪሲኢ ላይ ተፈትነው እነሱም አድቫንቴጅ እንዲወስዱ የማንሞክረው? ለመደበኛው ትምህርትም እኮ እገዛ ያደርጋል። ስለዚህ ይሄንን ፋይዳ መረዳት ይገባል ወላጆች። ስለዚህ በአሰጣጣችን ላይ ፕሮብለም ቢኖር እድሜያቸውም በአንድ ኤጅ ላይ ያልሆኑ ልጆች አንድ ክፍል ውስጥ ይማራሉ። በዚህ ለአስተማሪው ጫና ይሆናል እንጂ ተማሪዎች ግን ተጠቃሚዎች ናቸው። መምህርት ጤንነትም እንዳቀረበችው እና ይህን ሁሉ ፋይዳ በማየት ወላጆች አሁንም የበለጠ ትኩረታቸውን ሰጥተው ተማሪዎቹ ይህንን አድቫንቴጅ እንዲወስዱ ማገዝ፣ መርዳት ይጠበቅባቸዋል። መምለው አመሰግናለሁ። አንድ ነገር መጥቀስ ስንፈልገው የመስተኛ ጥያቄዎች ላይ አሁን በአማርኛ ትምህርት ቤት በአሁኑ ሰዓት ብዙ ወላጆች አሉ በፈቃደኝነት መጥተው የሚያግዙ እና ያ ጥሩ መበረታታት ያለበት ነው። ልጆቻቸውን ይዘው መጥተው እዛ ቁጭ ብለው ደግሞ ልጆቻቸውን ማየት፣ አስተማሪውን የሚለውን እንዲያዳምጡ እንደገና ተሳትፎ እንዲያደርጉ በጣም የሚያበረታቱ ወላጆች አሉ። በዚህ አጋጣሚ እነሱን ሳላመሰግን አላልፍም። ከእነሱም ደግሞ እንደገና ደግሞ ተጨማሪ የእነሱ ሌላ ምሳሌ ሆኖ እንደሆኑ ከበፊቱ የጠየቅሽው ጥያቄ ላይ ማለት ነው እንደነሱ አይነት ሰዎች ደግሞ ሲበረታቱ ትምህርት ቤቱ ሞር እውቅና ያገኛል ማለት ነው። እንግዲህ ያው እንደሚታወቀው የቪክቶሪያ ትምህርት ቤቶች የመከፈሻቸው ጊዜ ደርሷል። የቋንቋ ትምህርት ቤቱም በቅርቡ እንደሚከፈት ይታወቃልና በዚህ አጋጣሚ ከዚህ በፊት ልጆቻቸውን ያላስመዘገቡ ስለ ትምህርት ቤቱም ብዙ የማያውቁ ሰዎች ሊኖሩ ይችላሉና በዚህ አጋጣሚ እንዴት አድርገው ነው ትምህርት ቤቱን ማግኘት የሚችሉት? ልጆቻቸውን ማስመዝገብ እንዴት ይችላሉ? አሁን ለዚህ ዓመት የትምህርት ዘመን ወይዘሮ ጤንነት ሰላሳ አመት ደርሰናል። እግዚአብሔር የተመሰገነ ይሁን። እንግዲህ አይ ሆፕ የኮቨርዱ ነገር ባለፈው ምክንያቱም ያለፈው አመት የተማርነው በቪዲዮ ነው። ክፍል ውስጥ አልተማሩም ልጆቹ። በዚህ አመት ግን ተስፋ አድርጋለሁ ፊት ለፊት እየተያየን እንደምንማማር። እንግዲህ ያው በየጊዜ የሚወጡት ማስታወቂያዎች ወይም መመሪያዎች ከመንግስት የሚመጡ መመሪያዎች ይወስኑታል። በተጨማሪ ግን ለወላጆች የማስተላልፈው ክላስ ውስጥ እንኳን የመማር ነገር ለዚህ አመት ባይፈቀድ በቪዲዮ ልጆች መማር ይችላሉ። እና ልጆቻቸውን ከዚህ በፊትም ተነጋግረናል። አሁን ለምሳሌ ለስፖርትም፣ ለሌላም ዋናም፣ አሁን እነዛ ፕሮግራሞች ከሰኞ እስከ ዓርብ ሌላ ጊዜ ሊኖሩ ይችላሉ። እና ያንን ለአማርኛ ቋንቋ ትምህርት ቅድሚያ በመስጠት ልጆቻቸውን ቢያስመዘግቡ በቂ አስተማሪዎች አሉ፣ ክፍሎችም አሉ። ተጨማሪም ልጆች ካሉ በቂ ሌላ ተጨማሪ መጨመር እንደሚችል ሆኖ ስለዚህ ወላጆች፣ አስተማሪዎቹ ዝግጁ ናቸው። ትምህርት ቤቱም ለዚህ አመት ዝግጁ ነው፣ ልጆችን ለመቀበል እና በተቻላቸው አቅም መመዝገብ ልጆቹ በጣም ቋንቋቸው መማር ይፈልጋሉ። በቋንቋቸው መናገር፣ በቋንቋቸው መወያየት ይፈልጋሉ። ይሄ እያንዳንዱ ልጅ ምኞት ነው እና ወላጆች ይህንን መልክታቸው አሁን ለምሳሌ የወላጅ ልጆቻቸው እንደሚያደርጉ የሚፈልጉት ነገር ነው። ልጆች ደግሞ ሊያደርጉት የሚፈልገው ነገር እየተለያየ ነው ያለው። ልጆች የሚሏቸውን እባካቸው ሰምቷቸው፣ ልጆች መማር ከፈለጉ አማርኛ ትምህርት ቤትን እያመጣቸው እንድታስተምኑ ነው። ሁለተኛ ነገር ደግሞ ለመመዝገብ ኦንላይን ነው የቪክቶሪያ ስኩልስ ኦፍ ላንግዌጅ ዌብሳይት ላይ ሄዳቸው ኢንሮልመንት አለ በዛ ላይ ብትመዘገቡ ልጆቻችን ብታስመዘግቡ ብለን እንመክራለን። ይህን በተመለከተ ወይዘሮ ዝናሽ ምን የሚጨምሩት ሀሳብ አለ? አመሰግናለሁ መምህር ጤንነት እንዳቀረበችው የቪክቶሪያ ስኩል ኦፍ ላንግጅ ዌብሳይት ውስጥ ገብቶ ኢንሮልመንት የሚለውን በመጠቀም መመዝገብ ይቻላል። ትምህርቱ የሚጀመረው ፌብርዋሪ ሲክስ ነው። ከዛ በፊት ግን ጃንዋሪ ሰርቲ ላይ የፕሮፌሽናል ዴቨሎፕመንት ትሬኒንግ ስላለ በዛ ላይ እንዴ በምን ሁኔታ ሊጀመር እንደሚችል በዙም ይቀጥላል ወይንስ በቀጥታ ፌስ ቱ ፌስ ቀጥላለን የሚለውን ዲሳይድ የሚደረገው የዛን ቀን ስለሆነ የዛን ቀን ፕሮግራሙን አቴንድ ካደረግን በኋላ በግልጽ የምናሳውቀው ይሆናል። በተረፈ ግን ኢንሮል ሰፖርቱን ላላረጋችሁ ሰዎች ግን በዌብሳይቱ መሰረት ኤንሮል ማዘግ ይቻላል። ሰፖርት የሚያስፈልግ ከሆነ ኤኒ ታይም ከኛም ጋር መገናኘት ይቻላል። እናግዛለን። ያንን እንዲሆን አንድ ነገር መጨመር ፈለ አሁን ወላጆስ በሚመዘገቡበት ጊዜ የትኛው ነው የሚቀርባቸው ተብለው ምርጫ አላቸው። ምክንያቱም ያለፈው ዓመት እንደዛ ምርጫ በወላጆስ ምርጫ ነው። በፉትስክሬ የሚማ ነው የፉትስክሬ የሚቀርባቸውም ከሆነ የዛኛውን ትምህርት ቤት የሚቀርባቸው ከሆነ ምርጫ አላቸው። ሰዓት በአሁኑ ሰዓት ያው እንግዲህ እየተሰጠበት ያለው አንዱ በፉትስክሬ ነው። ሁለተኛው ደግሞ በካሮላይን ስፕሪንግ ክሪክ ሳይድ ኮሌጅ ባሉት ነው። ወላጆች የፈለጉትን መርጠው መመዝገብ እንደሚችሉ ነው እየገለጻችሁልን ያላችሁት። ሁላችሁንም በጣም ነው የምናመሰግነው። ወይዘሮ ጤንነት ታዬ በቪክቶሪያ የቋንቋዎች ትምህርት ቤት የፉትስክሬ ቅርንጫፍ የአማርኛ ቋንቋ መምህርት፣ እንዲሁም ወይዘሮ ዝናሽ ሉሉ በቪክቶሪያ የቋንቋዎች ትምህርት ቤት በካሮላይን በካርላይን ስፕሪንግ ክሬክሳይድ ኮሌጅ የአማርኛ መምህርት ስለነበረን ጊዜ ሁለታችሁንም እናመሰግናለን። ማርታስ በጣም እናመሰግናለን። መምህርትናሽ ነው። አመሰግናለን። እኔም ማቴ ይሄን እድል ስለሰጠሽን በጣም እናመሰግናለን። ጤንነትም የተሻለ ስራ ሰርተን ደግሞ በሚቀጥለው ደግሞ ፕሮግረሱን የምንገልጽበትን ሪፖርት ይዘን እንመጣ። እግዚአብሔር ይርዳን። በጣም እናመሰግናለን። እግዜር ይስጥልን። መልካም የትምህርት ዘመን ይሁንላችሁ። ለኤስቤስ ራዲዮ ማርታ ጸጋው ከሜልበርን እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።